እንደ ግሮግራውያን አቆጣጠር ከሐምሌ 30 እስከ ነሐሴ 2 2015 ለአራት ቀናቶች በተከታታይ ሲካሄድ የቆየው የስቶክሆልም ኤርትራውያን ፌስቲቫል ያለፈው እሁድ ተጠናቋል። ይህ በብዙ ሺህ የሚቆጠሩ ኤርትራውያን ያሳተፈው ፌስቲቫል የተካሄደው ኤጌቢ ጎርድ በመባል በሚታወቅ ሰፊ ሜዳ ላይ ነው። 200 በ200 ስኩዌር ሜትር ስፋት ላይ በታጠረው የፌስቲቫሉ ቦታ ብዛት ያላቸው ድንኳኖች ተተክለው የተለያዩ አገልግሎቶችን ሲያቀርቡ ተስተውለዋል። ድንኳኖቹ በአብዛኛው የተለያዩ የኤርትራ ኮሚኒቲዎችን የሚወክሉ ሲሆን ከምግብና ከመጠጥ አቅርቦት ውጭ የሙዚቃ ዝግጅትም አስተናግደዋል። የሸቀጣሸቀጥ ድንኳኖችም ባህላዊ ነክ የሆኑ ቁሳቁሶች ለሽያጭ አቅርበዋል። ከዚህ ውጭ ፌስቲቫሉ ምሁራንም በመጋበዝ የተለያዩ ሴሚናሮችና ትምህርት አዘል ስብሰባዎች በፕሮግራሙ አካቶ ተሳታፊዎቹን ለውይይት ጋብዟል። በተጨማሪ ኤግዚቢሽን ቲያትርና የባህል ሙዚቃዎች ተስተናግደው ነበር። በተለይ ለህፃናቶች ሰፋ ያለ ቦታ በመከለል የሚዘናጉበት ጥሩ አጋጣሚ ፈጥሮ ነበር። የፌስቲቫሉ ዓላማ ምን እንደሆነ የፌስቲቫሉ አዘጋጅ አቶ ዓለም ተስፋ ጊዮርጊስ ለዶቼ ቬለ በሰጡት ቃል ሲያብራሩ እዚ ፌስቲቫል ዓላማ ፌስቲቫል ምነሱ ካብ ህዝቢ ንህዝቢ ስለዝኾነ የዚህ ፌስቲቫል ዓላማ ህዝቡ እርስ በርስ እንዲገናኝ የአገሩን ባህል እንዲጠብቅ የተለያዩ ትምህርት አዘል ሴሚናሮችን እንዲቀስም ነው። በተለይ ሕፃናቶች ላይ አትኩረት በማድረግ የአገራቸውን ባህል የሚያውቁበትና ስለ አገራቸው ያላቸውን እውቀት የሚያሳድጉበት ጥሩ አጋጣሚ ነው። ይህ ዓመታዊ የስቶክሆልም ኤርትራውያን ፌስቲቫል ዘንድሮ ለ17ኛ ጊዜ የተካሄደ ሲሆን እስካሁን ከኤርትራ ውጭ በዓለም ላይ ከሚካሄዱ የኤርትራ ፌስቲቫሎች ትልቁ እንደሆነ አቶ ዓለም አመልክተዋል። ይህ ፌስቲቫል ትልቅ እንደመሆኑ መጠን ወጪውም የዛኑ ያህል ነው። ወጪው እንዴትና በማን እንደሚሸፈን አቶ ዓለም ሲገልጹ የተለያዩ የኤርትራ ማህበሮችና ኮሚኒቲዎች በህብረት የሚዘጋጀው ፌስቲቫል ወጪውን ሙሉ በሙሉ የሚሸፈነው በእነሱ ነው። ከዚህ ቀደም ከስዊድን መንግስት አነስተኛ የሆነ እርዳታ እናገኝ ነበር። ያ ከቆመ አሁን አስር ዓመት ሆኖታል። ተቃዋሚዎቻችን ከፌስቲቫሉ የሚገኘው ገቢ ወደ አገር ቤት ተልኮ ለመንግስት ገቢ ይሆናል ብለው ይከሱናል ግን ፍጹም ሐሰት ነው። ማኅበሮቹ በነፃ እየሠሩ ነው የሚያገለግሉት። አለ የተባለ ገቢ ከተገኘም ለወጪ መሸፈኛ ነው የሚውለው። በስቶኮልም የኤርትራ ፌስቲቫል ላይ የኤርትራ መንግሥት ተወካይ የሆኑ ከፍተኛ ባለሥልጣናት ተገኝተው ሴሚናር ያካሂዳሉ። ይህ ፌስቲቫሉን ፖለቲካዊ መልክ አያለብሰውም ወይ? ልዙም ስጡም ፌስቲቫሉ የህዝቡን ባህልና አንድነት የሚጠብቅ ስለሆነ ከሀገሩ ጋር ያለውን ቅሩኝነት ማጠናከር ባህርያዊ ነው። መንግስት ተወካዮች መጥተው በመካከላችን በመገኘት ስላለው ወቅታዊ መረጃ ሲሰጡና ሕዝቡም የፈለገውን ጥያቄ በማቅረብ በቀጥታ ስለሚገናኝ ከአገሩና ከመንግስት ጋር ያለውን ውህደትና አንድነት ያንጸባርቃል። ይህን መሰሉ ግንኙነት በሌሎች ኮሚኒቲዎች የማይታይ ብርቅዬ አጋጣሚ ስለሆነ በአይነቱ ልዩ ያደርገዋል። በዘንድሮ ስቶኮልም ኤርትራ ፌስቲቫል አገር ወክለው በፌስቲቫሉ ላይ የተሳተፉት የፕሬዝደንት ኢሳያስ አፈወርቂ ልዩ አማካሪ የሆኑት አቶ የማነ ገብረአብ ናቸው። የመንግስት ተወካዮች በፌስቲቫሉ ላይ መገኘት አስፈላጊነቱን ሲያስረዱ አካል ናይቲ ምህናጽ ሀገር ናይ ኤርትራ ፍላይ ከዓ ምሕያል ተሳታፍ እኛ ይህን ፌስቲቫል የምንረዳውና የምንመለከተው የአገር ግንባታ አካል መሆኑን ነው። በዚህ አኳያ ከህዝባችን ጋር ፊትለፊት ተገናኝተን መወያየት መነጋገርና መረጃ መለዋወጥ አስፈላጊ ነው። ፌስቲቫሉን አንዱ ለየት የሚያደርገው ይሄ ይመስለኛል። በዚህ ፌስቲቫል ላይ የተለያዩ ሴሚናሮች ይካሄዳሉ። ዘንድሮ ከተሳተፉት የሴሚናር አቅራቢዎች መካከል ከዚህ ቀደም በኢትዮጵያ ታስሮ የነበረው የስዊድን ጋዜጠኛ ማርቲን ሺቤ ይገኝበታል። በዚህ የኤርትራውያን ፌስቲቫል ላይ ተገኝቶ ለምን ሴሚናር ለመስጠት እንደፈለገ ሲያብራራ ስለ ኤርትራ ከሚሰራጩት ዜናዎች በቀር ብዙ ስለ አገሪቷ የሚታወቅ ነገር የለም። እኔ እንደ ጋዜጠኛ የራሴ የሆነ ግንዛቤ እንዲኖረኝ በአካል ተገኝቶ ማየቱ አስፈላጊ ነው። እዚህ ብቻ ሳይሆን ተቃዋሚዎቹንም አነጋግራለሁ። በተቃዋሚዎቹ ዘንድ የኤርትራ ፌስቲቫል የመንግስት ደጋፊዎች መሰባሰቢያ ቦታ እንደሆነ አድርገው ነው የሚገልጹት። ኤርትራ ውስጥ ለ14 ዓመት በእስር ላይ የሚገኝ የስዊድንና የኤርትራ ዜግነት ያለው ጋዜጠኛ ዳዊት ይስሐቅ አለ። ማርቲን ሽቤ ከዚህ ቀደም በመላ ዓለም በእስር ላይ ለሚማቀቁ ጋዜጠኞች ዳዊት ይስሐቅን ጨምሮ እንደሚሰራ አሳውቆ ነበር። የእሱ በዚህ ፌስቲቫል ላይ መገኘት የተለየ መልእክት አይኖረውም። እኔ በሴሚናሩ ላይ የማቀርበው በኢትዮጵያ የስራት ዘመኔ ምን ይመስል እንደነበረ ነው። በዚሁ ሴሚናር ላይ የዳዊት ይስሐቅ ለረጅም ዓመት ያለፍርድ ፍርድ መታሰር አግባብ እንዳልሆነ ገልጻለሁ። ሴሚናሩ ከዚህ የተለየ ሌላ መልእክት አይኖረውም። በየዓመቱ በሚካሄደው የስቶክሆልም ኤርትራውያን ፌስቲቫል ላይ የኤርትራ ተቃዋሚ ኃይሎች ተቃውሟቸውን ለመግለጽ ከፌስቲቫሉ ቅጥር ግቢ ውጭ በመቆም የተቃውሞ ሰላማዊ ሰልፍ ያካሂዳሉ። ዘንድሮም ብዛት ያላቸው ወጣቶች ተቃውሟቸውን ሲያሰሙ ውለዋል። የዚህ ተቃውሞ ሰልፍ ዋና ዓላማ ምን እንደሆነ ከሰላማዊ ሰልፍ አስተባባሪዎች አንዱ የሆኑት አቶ ዮሐንስ ዮሴፍ ሲገልጹ፣ ፌስቲቫል ሁለት ገጽታዎች ያሉት እንዳልኩት፣ አንደኛው ምንድን ነው? የአስመራው ስርዓት ለኤርትራ ህዝብ ማስፈራሪያ ማለት በገንዘብና በፕሮፓጋንዳ ጠንካራ የሆነው የዲያስፖራ ኤርትራዊ ከኔ ጋ ነው እና ባሪያ ሆነ ኑር ለማለት ነው። ቀጥለውም ለማህበረሰብ ዓለም የኤርትራ ህዝብ ከኔ ጋ ነው ብሎ ለፕሮፓጋንዳ ኮንሳምፕሽን እና የገብኝ ምንጭ አድርጎ ይዞታል። ስታሁን ተቃዋሚው ደግሞ ዲሞንስትሬሽኑ ለምንድን ነው የተደረገው? ማለት ከተቻለ ድምፁን ማሰማት የማይችለውን የኤርትራ ህዝብ ድምፅ መሆን ለስዊድን መንግስት እና ህዝብ የአስመራ ስርአት ትክክለኛ ገጽታ ወይ ትክክለኛ ባህሪ መግለጽ ነው። የኤርትራ ህዝብ አህጉራችንን አፍሪካ በዘመናችን ያላየችውን ግፍና መከራ እያየ ነው። የአስመራ ስርአት ደጋፊዎች ደግሞ የህዝቡን መከራ ችላ ብለው የአስመራ ስርአት ግብረ አበር መሆናቸውን መሆናቸውን አቋርጡ ብለን እዛ ዛሬ ለስድስተኛ ነው ለሰባተኛው አመት ቆመን ውለናል። ምን ያህል ተሳታፊዎች ነበሩት ይሄ ሰላማዊ ሰልፍ? መጀመሪያ የዘንድሮ ሰላማዊ ሰልፍ ካለፉት በጣም የተለየ ነው። ኦልሞስት ከአምስት መቶ የሚበልጡ ተሳታፊዎች ነበሩ። እነዚህ ደግሞ የአስመራ ስርዓት አስከፊ ድርጊት ሰለባ የሆኑት የነገዋ ኤርትራ ተረካቢ የሆነው ዜጋ ሲሆን የአስመራ ስርዓት እድሜው ማራዘሚያ ያዘጋጀው ፌስቲቫል አጨፋሪዎች ሆን ግን ጥሮተኞች እና ለአቅመ አዳም ያልደረሱ ህጻኖች ናቸው። እንደዚህ አይነት ሰላማዊ ሰልፎች በተደጋጋሚ በዚህ በእናንተ በኩል ሲካሄዱ ቆይተዋል። ይሄ ለመጀመሪያ ጊዜ አይደለም። እስካሁን ያስገኘው ፋይዳ ምን አለ? ወይም እስካሁን ያስገኘው ፋይዳ እንግዲህ ምንድን ነው? አትሊስት የስዊድን መንግስት እና የስዊድን ህዝብ የአስመራው ስርዓት አስከፊ ድርጊት ምን እንደሆነ አውቀዋል። ይህ አስመራ ስርዓት በኤምባሲ በምናምን አድርጎ የሚያደርገውን ለምሳሌ ያህል ባለፈው ዓመት ኤክስፕሬስን አይተን ከሆነ ለመግቢያ ብቻ የሚከፈለው ወደ አራት ሚሊዮን ክሮና ነበር። ለመግቢያ ነው። ከዛ ይሄ በጥቁር የሚገዛው የቢራና የአልኮሆል እንትን ሳይገባ ነው። እና ይሄን ነገር አትሊስት ለስዊድን መንግስት እና ህዝብ መናገር ትልቅ ነገር ነው ላለሁ እና ደግሞ ከኤርትራ ወደ ስዊድን የሚመጡ ዜጎች ምን ያህል አስከፊ ድርጊት አይተው እንደሚመጡም ማሳወቂያም ይሆናል። እና ትንሽ ሪስፖንስ ያገኘን ይመስለናል። የተቃውሞ ሰላማዊ ሰልፍ ስዊድሽ ኤሪትሪያን ፎር ዴቨሎፕመንት ኢን ዲሞክራሲ በመጻር ቃሉ ሴሳዱ ጥላ ስር በተሰባሰቡ አስር ድርጅቶች እንደተዘጋጀ አቶ ዮሐንስ ገልጸዋል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን